የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላለፈውን ፕሮግራም አሁን ጀመረ። ዛሬ ዕለቱ በዚህ በዩናይት ስቴትስ ዓመታዊው የነጻነት ቀን በዓል በመከበር ላይ ያለበት ነው። እንደ አውሮፓውያን የዘመን አቆጣጠር በ1776 ዓ ም ልክ በዛሬዋ ዕለት ነበር በታላቋ ብሪታንያ አገዛዝ ስር ይተዳደሩ የነበሩ የዩናይትድ ስቴትስ ግዛቶች ነጻ መሆናቸውንና ዩናይትድ ስቴትስም እንደ አገር ነጻ መሆኗን የግዛቶቹ ምክር ቤቶች ይፋ ያደረጉት። አሁን በደረሰን ዘገባ የሎት ያው ከካምባቸው ወጥቶ በግብርና ስራ የሚተዳደሩ የአርባአራት 44 ዓመት ጎልማሳና የስድስት ልጆች አባት ናቸው። ዘገባው ደርሶናል። በመጽሔቱ ክፍለጊዜ ይቀርባል። ሰኞ ሰኔ 27 2014 ዓ ም ጤና ስትልኝ። እንደምናመሻችሁ ክብራትና ክቡራን አድማጮቻችን። የምሽቱ አስተናጋጃችሁ አሉላ ከበድ ነኝ፣ አቃናባሪው ኤልያስ አስማረ፣ የዕለቱ ዜና አቅራቢ ደረጀ ደስታ፣ የስርጭት መሐንዲሳችን ደግሞ ዚነብ አብዱራማን ናት። ብያሉበት ሆነው የዕለቱን ቅንብሮች ካሰናዱና ዘጋቢዎቻችንና የክፍሉ ሠራተኞች ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። አሁን የሰዓቱን የዓለም ዜና ከደረጀ ደስታ ጤና ይስጥልን። አድማጮች እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የተባበሩት መንግስታት የሰብአዊ መብት ምክር ቤት ኢትዮጵያ ውስጥ በምዕራብ ኦሮሚያ ተፈጽሟል የተባለውንና እስከ 320 የሚደርሱ ሲቪሎች የተገደሉበትን እልቂት በተመለከተ ምርመራ መጀመሩን በደስታ ይቀበላል ሲል ዘኦሮሞ ሌጋሲ ሊደርሺፕ እና አድቮኬሲ ማህበር ወይም ኦላ የተሰኘው ድርጅት ዛሬ ባወጣው መግለጫ አመልክተዋል። የተባበሩት መንግስታት የሰብአዊ መብት ምክር ቤት በኦሮሚያ ውስጥ የተፈጸመውን የሰብአዊ መብት ጥሰት ለመመርመር መወሰኑን እናደንቃለን ያሉት የኦላ ዳይሬክተር ኦላ በቅርቡ በምዕራብ ኦሮሚያ ውስጥ የተካሄደውን የጅምላ ግድያ ያወግዛል ብለዋል። በኢትዮጵያ የዓለም አቀፉ የሰብአዊ መብቶች ባለሙያ ሊቀመንበር ካሪ ቤቲ ሙሩንጊ እየተስፋፋ ያለው ግጭት እንዳይባባስ ዓለም አቀፍ ማህበረሰብም እርምጃ መውሰድ ያለበት መሆኑን ማመልከታቸውን የጠቀሰው ኦላ በኦሮሚያ ውስጥ ሲፈጸሙ የነበሩ የሰብአዊ መብት ጥሰቶች በተለይም እንደ ኤሮፓ አቆጣጠር ሚያዝያ 2022 አንስቶ ከተጠናከሩት ወታደራዊ ዘመቻዎችና ብሔሮች መካከል የነበሩ ግጭቶችና ጥቃቶች በአስቸኳይ በገለልተኛ ወገን እንዲጣሩ ሲወተውት መቆየቱን አስታውሰዋል። መግለጫው በመቀጠል በኦሮሚያ ክልል ያሉ ክስተቶችን አስመልክቶ የሚወጡ ዘገባዎችን ጨምሮ በሲቪሎች ላይ እየተካሄደ ያለው ግፍ እጅግ ያሳስበናል። እየተቀጣጠሉ ያሉት የጥላቻና ቀስቃሽ ንግግሮች ብሔርና ጾታን መሰረት ላደረጉ ጥቃቶች የሚዳርጉ ወደፊት በሰላማዊ ሲቪሎች ላይ ለሚፈጸሙ ወንጀልና በደሎች የቅድሚያ ማስጠንቀቂያ ናቸው። በተለይም የበለጠ ተጠቂ የሚሆኑት ሴቶችና ሕጻናት ናቸው ሲሉ ሙሩንጊ ያወጡትን መግለጫ ሙሉ ለሙሉ እንደሚቀበል የኦላ መግለጫ አስታውቋል። ይሁን እንጂ እነዚህን ሁሉ የሰብአዊ መብት ጥሰቶች በሙሉ ለማጋለጥ የተባበሩት መንግስታት የሰብአዊ መብት ኮሚሽን ገለልተኛ ከሆኑ የሰብአዊ መብት ቡድኖች ጋር እንጂ ከራሱ ከመንግስት ጋር መስራት አይኖርበትም ሲል ኦላ በመግለጫው አስታውቋል። ኮሚሽኑ ኦሮሚያ ውስጥ የተፈጸሙ ተአማኒ የሆኑ ሁሉንም የሰብአዊ መብት ጥሰቶች በተለይም በኦሮሞዎች ላይ የተፈጸሙና ተገቢውን ትኩረት አግኝተው ሳይዘገቡ የቀሩትን ጥሰቶች ሁሉ እንዲመረምር ኦላ ይጠይቃል ሲል መግለጫው አመልክተዋል። የምዕራብ አፍሪቃ የምጣኔ ሀብት ማህበረሰብ በማሊና ቡርኪና ፋሶ ላይ ጥሎት የነበረውን ማዕቀብ አነሳ። የምዕራብ አፍሪቃ ነጻ የንግድ ቃጠና ኢካዋስ አባል አገራት መሪዎች የማሊ ወታደራዊ መሪዎች በመጪው 24 ወራት ውስጥ በዚያች አገር ዲሞክራሲያዊ ሽግግር ለማምጣት ያቀረቡትን እቅድና አዲስ የምርጫ ህግ ማውጣታቸውን ተከትሎ ነው በማሊ ላይ ካሁን ቀደም ጥለውት የነበረውን ማዕቀብ ያነሱት። ማሊ የኢኮዋስ ጠንካራ ማዕቀብ የተጣለባት ወታደራዊ ጁንታው ቀደም ሲል ይፋ የተደረገውን የዲሞክራሲያዊ ምርጫ እቅድ አልከተል ካለ በኋላ ነው። ማዕቀቡን ተከትሎም ማሊ ያለባትን በብዙ ሚሊዮን ዶላር የሚሰላ ዕዳ መክፈል እንደ ተሳናት ተገልጿል። በተመሳሳይ መልኩ ጋና ዋና ከተማይቱ አክራ ላይ ተደርጎ በነበረው ስብሰባ የቡርኪናፋሶ ወታደራዊ ጁንታ መሪዎች በ24 ወራት ጊዜ ውስጥ ሕገ መንግስታዊ ስርዓቱን ወደ ነበረበት ለመመለስ ቃል በመግባታቸው በዚያች ሀገር ላይ ተጥሎ የነበረውን ማዕቀብ መነሳቱ ተመልክተዋል። ምስራቅ ዩክሬን የነበሩት የመጨረሻዎቹ የዩክሬን ወታደሮች ከሊስቻንክ ግዛት ለቀው መውጣታቸውን ተከትሎ የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ በሰጡት መግለጫ በዘመናዊ መሳሪያዎች በመታገዝ የተነጠቁትን ግዛቶቻቸውን እንደሚያስመልሱ ተናገሩ። ዜሌንስኪ በውድ ምሽት ንግግራቸው ሩሲያ ጦሯን ትኩረት ያደረገችው ምስራቅ ዩክሬን ባለው የዶናባስ ክልል መሆኑን ገልጸዋል። የዩክሬን ኃይሎች ከዩናይትድ ስቴትስ ባገኟቸው ዩ አርትለሪ ሮኬት ሲስተም በመሳሰሉት በምዕራብ አጋሮቻቸው ባገኟቸው ረጅም ርቀት መሳሪያዎች በመታገዝ ምላሽ እንደሚሰጡም ተናግረዋል። በእርግጥ የወታደሮቻችንና የህዝባችንን ህይወት መታደግ እኩል ድርሻ ይኖራቸዋል። የፈረሰውን መልሰን እንገነባዋለን፣ መሬታችንንም እናስመልሳለን። ከምንም ነገር በላይ የሰዎች ደህንነት የግድ መጠበቅ አለበት ብለዋል ዜሌንስኪ። የዩክሬን ጦር ትናንት እሁድ የተረፉት ወታደሮችን ከሊስቻንክ ግዛት ለማስወጣት መወሰኑን አስታውቋል። ምክንያቱም በሰው ኃይልና በመሳሪያ ብልጫ ያላቸው የሩሲያ ወታደሮችን ለመከላከል መሞከሩ አደገኛ ውጤት ያስከትላል ብሏል። የዩክሬን ባለስልጣናት ለአጋሮቻቸው ባቀረቡት ተደጋጋሚ ጥሪ ከሩሲያ ወታደሮች ጋር የሚመጣጠኑ ዘመናዊ የጦር መሳሪያዎችን በመስጠት እንዲያግዘዋቸው ሲያሳስቡ ቆይተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የሮማ ካቶሊክ ርዕሰ ሊቃነ ጳጳሳት ፍራንሲስ በቅርቡ ወደ ሩሲያና ዩክሬን ለመጓዝ እንደሚያስቡ ገልጸዋል። አጭር ዘገባ አለ። ቆንጅት ታዬ ታቀርበዋለች። የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ በቅርቡ በካናዳ ከሚያደርጉት ጉብኝት በኋላ ወደ ሩሲያና ወደ ዩክሬን ለመጓዝ ተስፋ ያላቸው መሆኑን ገልጸዋል። ርዕሰ ሊቃነ ጳጳሳቱ ይህንን ያሉት ቅዳሜ ዕለት ከሮይተርስ ጋር ባደረጉት ቃለመጠይቅ ነው። የቫቲካን የውጭ ጉዳይ ሚኒስትር ካርዲናል ፒየትሮ ፓሮሊንና የሩሲያ የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ በጉብኝቱ ጉዳይ እየተነጋገሩ መሆናቸውን ጠቁመዋል። ከአሁን ቀደም ሞስኮን አንድም የካቶሊክ ቤተ ክርስቲያኒቱ መሪ ጎብኝቷት አያውቅም። አቡነ ፍራንሲስ ሩሲያ ዩክሬን ላይ ጦርነት መክፈቷን በተደጋጋሚ አውግዘዋል። ጉብኝቱን ማድረግ ይችሉ እንደሆነ ከወራት በፊት ከቫቲካን ጥያቄው ቀርቦ እንደነበረ ጠቅሰው፣ ነገር ግን ከሞስኮ የተሰጠው መልስ አሁን አይደለም ጊዜው የሚል እንደነበረ አስታውሰዋል። አሁን ግን ምናልባት ከካናዳው ጉብኝታቸው በኋላ ወደ ሞስኮም ወደ ኪየቭም ሳይጓዙ እንደማይቀሩ ነው የጠቆሙት። ወደ ዩክሬን መሄድ እፈልጋለሁ። መጀመሪያ ግን ሞስኮ መሄድ ነው የፈለግኩት። በዚህ ዙሪያ ስንነጋገር የቆየነውም የሩሲያው ፕሬዝዳንት ትንሽ ቀዳዳ ቢከፍቱልኝ ሄጄ ስለ ሰላም እንዳገለግል በማሰብ ነው። አሁን ግን የሚቻል ይመስለኛል። ወደ ዩክሬንም ሊሄድ እችላለሁ። መጀመሪያ ግን ወደ ሩሲያ ሄጄ ለመሞከር እፈልጋለሁ። ከሮይተርስ ጋር አንድ ሰዓት ተኩል የፈጀውን ቃለመጠይቃቸውን ለመጠይቃቸውን ያደረጉት ወደ ደቡብ ሱዳንና ወደ ዲሞክራሲያዊት ኮንጎ ሪፐብሊክ ጉብኝታቸውን ሊጀምሩ ሊነሱ በነበረበት ቀን ሲሆን ሐኪሞቻቸው ጉልበታቸው ላይ ላገኛቸው ስብራት ለተጨማሪ 20 ቀናት ካልታከሙና እረፍት ካላደረጉ የካናዳውንም ጉብኝት ለመሰረዝ ሊገደዱ እንደሚችሉ ካሳሰቧቸው በኋላ የሁለቱን ሀገሮች ጉብኝታቸውን ሰርዘዋል። ጉልበቴ ላይ ትንሽ ስብራት አግኝቶኛል ያሉት ርዕሰ ሊቃነ ጳጳሳት ፍራንሲስ በቅርቡ ከቤተ ክርስቲያኒቱ መሪነታቸው ይለቃሉ የሚሉትን ሪፖርቶችና ካንሰር ይዟቸዋል እየተባለ የሚወራውንም ስለ ካንሰር በሐኪሞቼ የተነገረኝ ነገር የለም በማለት አስተባብለዋል። በዩናይትድ ስቴትስ ኦሃዮ አክሮን ከተማ የሚገኝ ፖሊስ ባለፈው ሰኔ 20 እግር ለእግር አሳዶ በርካታ ጥይቶችን አከታትሎ በመተኮስ የገደለው ጥቁር አሜሪካዊ መሳሪያ አለመያዙን ባለስልጣናት አስታወቁ። ይሁን እንጂ ፖሊሶቹ ቀደም ሲል ከመኪና ወርዶ ከመሮጡ በፊት የተኮሰባቸው በመሆኑ እንደገና ሊተኩስ ይችላል የሚል ስጋት አድሮባቸው እንደነበርም ኃላፊው ተናግረዋል። የአክሮን ፖሊስ ትናንት እሁድ የ25 ዓመቱ ጄላወንድ ዎከር ግድያን የሚያሳይ ቪዲዮ ለቋል። ግድያውን የተቃወሙ ነዋል ተመራማሪዎች በከተማው ሰልፍ ያደረጉ ሲሆን በአክሮን ፍትህ መስሪያ ቤት ፊት ለፊት መሰብሰባቸው ተነግረዋል። የብሔራዊ ለቀለም ሰዎች እድገት ማህበር ኤንኤኤሲፒ ፕሬዚደንት ዴሪክ ጆንሰን ባወጡት መግለጫ ግድያ ነው፣ ምንም ማብራሪያ አያስፈልገውም ማለታቸው በአሶሽየትድ ፕሬስ ዘገባ ተጠቅሷል። የአክሮን ከንቲባ ድርጊቱን ልብ የሚሰብር መሆኑን ገልጸው ማህበረሰቡ በሰላም ተረጋግተው እንዲታገስ ጥሪ አድርገዋል። እስካሁን ስምንት ከሚደርሱት ፖሊሶች በምን ያህሉ ምን ያህል ጥይት እንደተተኮሰ ባይታወቅም ዎከር ከ ስልሳ በላይ በሚደርሱ ጥይቶች ተመቶ መቁሰሉን ዘገባው አመልክቷል። ፖሊሶች ግልጽ ባልሆነው የትራፊክ ሕግ መተላለፍ ወከር ያለበትን ተሽከርካሪ ለማስቆም የሞከሩ ሲሆን ከደቂቃዎች ልዩነት በኋላ ከመኪና ውስጥ ተሰምቷል የተባለ ተኩስ መሳይ ድምፅና ተቀርጾ በታየው ቪዲዮ አንጸባራቂ ነገር ከመኪናው ሲወጣ መታየቱን የአክሮን ፖሊስ ኃላፊ ተናግረዋል። ፖሊሶች የወሰዱትን እርምጃ ለምን እንደወሰዱ፣ ምን ስጋት እንደገጠማቸው በትክክል ማብራራት ይኖርባቸዋል ያሉት የፖሊስ አዛዡ ስቲቭ ሚሌት ትክክለኛውን ፍርድ ለመስጠት ግን ሁኔታዎች መታየት እንደሚኖርባቸው አስታውቀዋል። ጃፓን የቻይናና የሩሲያ የጦር መርከቦች ከውሃ ድንበሯ አጠገብ አወዛጋቢ ከሆነው በምስራቅ ቻይና ባህር ደሴት አቅራቢያ መታየታቸውን በመግለጽ የተሰማትን ተቃውሞ ዛሬ ሰኞ ለቤጂንግ አሰምታለች። የጃፓን መከላከያ ሚኒስቴር ግዙፉ የቻይና የጦር መርከብ ከጃፓን የውሃ ድንበር በተከለከለው የውሃ ክልል ውስጥ ለአርባ ደቂቃዎች እንዲሁም ከዚያ ቀደም ብሎ የሩሲያ የጦር መርከብ ከአንድ ሰዓት በላይ መቆየታቸውን አስታውቋል። የቻይናና የሩሲያ ጦር መርከቦች በጃፓን ድንበር አቅራቢያ የመገኘታቸው አላማ እስካሁን ግልጽ አለመሆኑም ተመልክተዋል። የጃፓን መከላከያ ባለስልጣናት ምናልባት በአካባቢው የነበረውን ታይፉን የተባለውን የባህር ማዕበልና ወጀብ በመሸሽ ሊሆን እንደሚችል መገመታቸውም ተነግረዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው ሰኞ ሰኔ 27 2014 ዓ ም የምሽቱ አስተናጋጅ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ሲሳይ አሸናፊና ግርማ ደገፋ ናቸው። የዕለቱ ዋና አዘጋጅ ሲሆን ግርማ፣ የዌብና ማኅበራዊ የመገናኛ አቀናባሪያችን አበባየሁ ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪው ራብ ማክሊን ነው። በራዲዮ ቴሌቪዥን ዝግጅታችንም በሳተላይት ለምትከታተሉ አድማጭ ተመልካቾቻችን በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። አሁን ወደ ቀዳሚው የዕለቱ አብይ ርዕስ ነው የምንወስዳችሁ። ቄለም ወለጋ ውስጥ ዛሬም ሰላማዊ ሰዎች መገደላቸውን ጠቅላይ ሚኒስትሩ ገለጡ። በኦሮሚያ ክልል ቄለም ወለጋ ዞን ውስጥ ወረዳና ቀበሌውን ባልጠቀሱት አካባቢ በተፈጸመ ጥቃት ንጹሓን ዜጎች ተገድለዋል ሲሉ ጠቅላይ ሚኒስትር አብይ አህመድ ዛሬ ማምሻውን በማኅበራዊ የትስስር ገጾቻቸው ላይ ባወጡ ጽሑፍ አስታውቀዋል። በኦሮሚያ ክልል ቄለም ወለጋ ዞን ውስጥ የሚገኙ ዜጎች ጭፍጨፋ ተፈጽሞባቸዋል የሚለው የጠቅላይ ሚኒስትሩ ጽሁፍ የተገደለውን ሰው ብዛት ግን አላመለከተም። በሌላ በኩል ጥቃቱ የተፈጸመው በቄለም ወለጋ ዞን አዋገላን ወረዳ ውስጥ በሚገኝ መንደር ሀያ ተብሎ የሚጠራ አካባቢ መሆኑንና ቢያንስ ሰባ ሰው ሳይገደል እንዳልቀረ ከተገደሉት መካከል ቤተሰቦቼ ይገኙባቸዋል ያሉ አንድ የምዕራብ ወለጋ ነዋሪ ለአሜሪካ ድምፅ ተናግረዋል። የጠፋውን ሕይወት ብዛት በሚመለከት ከአካባቢው ባለስልጣናትም ሆነ ከሌላ አካል የወጣ ማረጋገጫ ወይም የተለየ ቁጥር የለም። በሰላማዊ ሰዎቹ ላይ ግድያውን የፈጸመው መንግስት በሽብር የፈረጀውና ባለሥልጣናቱ ሸኔ እያሉ የሚጠሩት የኦሮሞ ነጻነት ሰራዊት እንደሚባል የሚናገረው ታጣቂ ቡድን መሆኑን ከዘመዶቻቸው እንደተነገራቸው እኚሁ የሟች ቤተሰብ አመልክተዋል። መንግሥት በቡድኑ ላይ እየወሰደ ነው ያሉትን እርምጃ አጠናክሮ እንደሚቀጥል ጠቅላይ ሚኒስትሩ ባያያዙት የሐዘን መልእክታቸው ላይ አመልክተዋል። ከሁለት ሳምንታት በፊት ሰኔ 11 2014 ዓ ም በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌዎች በተፈጸመ የብሔር ማንነት ላይ የተነጣጠረ ጥቃት 338 ሰላማዊ አማርኛ ተናጋሪ ነዋሪዎች መገደላቸውን መንግሥት ማስታወቁም ይታወሳል። ክስ የሚሰማበት የኦሮሞ ነጻነት ሰራዊት እንደሆነ የሚናገረው ታጣቂ ቡድን በመንግሥትም ሆነ በተጠቂ ቤተሰቦች የሚቀርብበትን ውንጀላዎች በየወቅቱ እያስተባበለ ይገኛል። አድማጮች፣ የዕለቱ ቀዳሚ ዘገባ ነበር። ተከታዩ ወደ ደቡብ ክልል የሚወስደን ነው። በደቡብ ክልል ደራሼ ልዩ ወረዳ ሀይቤና ቀበሌ ውስጥ የክልሉ ታጣቂዎች ኃይሎች ባለፈው ሳምንት በሌሊት ወስደውታል በተባለ እርምጃ ስድስት ሲቪሎች ተገድለዋል ሲሉ የሟች ቤተሰብ እንደሆኑ የጠቆሙና በስፍራው እንደነበሩ የተናገሩ ሰዎች ለአሜሪካ ድምፅ አመለከቱ። በጥቃቱ በብርቱ የቆሰሉ መኖራቸውን ቆስለው ሕይወታቸው ካለፉ ሰዎች መካከልም አንድ ታዳጊ እንደሚገኝና ተይዘው የታሰሩ ሰዎችም እንዳሉ እነኚሁም አይነን ያሉ ሰዎች አመልክተዋል። የአሜሪካ ድምፅ ያነጋገራቸው የክልሉ ፖሊስ ኮሚሽነር አልማየሁ ማሞ ተወሰደ በተባለው እርምጃ ወሬ ትክክል መሆኑን አረጋግጠው የተገደሉ መኖራቸውንና፣ አንድ መቶ ስምንት ሰዎች መታሰራቸውን፣ የተገደለ ሕፃን ስለመኖሩ ግን እንደማያውቁ ተናግረዋል። ሰዎች ከመንግስት የጸጥታ ኃይሎች ጋር ግንባር ገጥመው የተታኮሱ ወንጀለኞች ናቸው ነው ያሉት ኮሚሽነሩ። የሐዋሳው ሪፖርተራችን ዮናታን ዘብዴዎስ መድረስ የቻላቸውን ወገኖች ሁሉ አነጋግሮ ተከታዩን አድርሶናል። በደራሽ ልዩ ወረዳ ሀይበና ቀበሌ በክልሉ ልዩ ኃይል አባላት ተገደሉ የተባሉት ስድስት ሰዎች መሆናቸውን የዓይን እማኝ መሆናቸውን የተናገሩ ሰዎች ገልጿል። ከሟቾቹ መካከል ታመ ታድ የተባለ የ14 ዓመት ታዳጊ እንደሚገኝበትና ከአንገት በላይ ተመትቶም ሆልተ ጤና ጣቢያ ከገባ በኋላ የሕክምና እርዳታ የተደረገለት ሳል ለመሞቱን ይማኞቹ አመላክቷል። ማሙሽ ነጋሽ የሚባል ወንድማቸው ተገሏል ያሉት አቶ ሰለሞን ነጋሽ ነኛ ያሉት ሰው ደግሞ ወንድማቸው በግብርና የሚተዳደሩ የ44 ዓመት ጎልማሳና የስድስት ልጆች አባት እንደነበሩ ገልጿል። ወደበት ያው ሌሎች ያው ከካምፓቸው ወጥቶ ማታ ወደ በሽት አካባቢ በ እያባረሩ እያባረሩ በቃ መግደል ጀመሩ። አስክሬኑ ያው እሱ ከቤቱ እስከዚያም አልወጣም። ትንሽ ከቤቱ ወጣ ሲል ነው በቃ እዛው ይዘው በቃ ገደሉ። ነው የሀይበና ቀበሌ ነዋሪ መሆናቸውና አቶ ተሻለ ጸጋይ እንደሚባሉ የተናገሩት ደግሞ ባለፈው ሐሙስ ለአርብ አጥቢያ ከሌሊቱ ዘጠኝ ሰዓት ገደማ የክልሉ የፀጥታ ኃይሎች ሰዎቹን የገደሏቸው በተኙበት ነው ሲል ለቪኦኤ በስልክ ተናግሯል። ህብረተሰቡ ላይ ቶክስ ተከፍተው የተወሰኑትን ወደ አምስት ሰው የሚሆኑትን ሰዎች በተኙበት ሌሊት ላይ ገለዋል መታው። አሁንም አካባቢው ላይ ቶክስ አለ። ህብረተሰቡ ጫካ እየሸሸ ነው፣ ሴቶች እየሸሹ ነው። አንድ ህፃንም ቆስሏል። አይኑ አካባቢ ነው ቆስለው። አምቡላንስ ራሱ ሄዶ ለህክምና እንዳይወስድ መንገድ ዘግተዋል። በዚህ በሆልተ በኩል መንገድ ተዘግተዋል። ህብረተሰቡ እየተንቀሳቀሰ አይደለም። አሁን እስካሁን ቶክስ አለ እንግዲህ ለልጅ ከምሽቱ ዘጠኝ ሰዓት የጀመረ እና መንግስት አካል ካለ እንግዲህ ህብረተሰቡን እያጉላላ ስላለ የምንመለከተው አካል ምላሽ ሊሰጠን ብለን ነው የምንለው። ስድስት ሰዎች ወዲያውኑ የሞቱ ሲሆን ከፍተኛ ጉዳት የደረሰባቸው ሁለት ሰዎች ደግሞ ግዶሌ ሆስፒታል መግባታቸውን የሆስፒታሉ ስራ አስኪያጅ ዶክተር አሸናፊ ታደምም ለቪኦኤ ገልጿል። ዶክተር አሸናፊ ታምራት አለሙ የሚባል ጉዳተኛም ግዶሌ ሆስፒታል ውስጥ የታከመ መሆናቸውን ገልጸው ሌላኛው ቁስለኛ ከፍላል ሕክምና ወደ አርባ ምንጭ ጠቅላላ ሆስፒታል መላኩን ተናግሯል። ሰዎቹ የተገደሉበትን ምክንያት እንደማያውቁ የተናገሩ ሌላ የአይን እማኝ ነኝ ያሉ ሰው ደግሞ ሁኔታውን እንዲያብራርቷል። አንደኛው ማሙሽ ነጋሽ ይባላል። የካፖካነስ መንደር ነዋሪ ነው። አርሶ አደር ነው። አሁንም ደግሞ ሁለተኛው ማሙሽ ሸጋ ይባላል። እሱም ስራ አርሶ አደር ነው ካቡራ ንስ መንደር ነው የሚኖረው ሀይና ቀበሌ እንደዛው ደግሞ ሶስተኛ ገረቱ ገያሶ ይባላል በዛው አርሶአደር ነው ንስ መንደሩ ከአቡራ እንካየው ወንድሙ ይባላል እንደዛው ከአቡራ ንስ መንደር ሀይበና ቀበሌ ነዋሪ ሲሆን አራቱም የሞቱት አርሶአደር ናቸው በአንድ በዞን የመደራጀት ጥያቄ በሚል በአካባቢ በምስተዋለው ብዙ ህይወት የጠፋበት ባለው ህውከትና አለመረጋጋት ምክንያት ሲቪል አስተዳደሩ መፍረሱና ወረዳው በአስቸኳይ ጊዜ ሁኔታ ውስጥ መሆኑ የተገለጸ ሲሆን የወታደራዊ እዙን አዛዦች ወይም ቃል አቀባይ አግኝተን በዚህ ዘገባ ውስጥ ለማካተት ያደረግነው ሙከራ ስልካቸውን ባለማንሳታቸው ምክንያት ለጊዜው አልተሳካም። ይሁን እንጂ በዚህ ጉዳይ ላይ ያነጋገርናቸው የክልሉ ፖሊስ ኮሚሽነር አለማየሁ ማሞ የክልሉ ልዩ ኃይል እርምጃ መውሰዱን አረጋግጠው የተገደሉት ሲቪሎች ናቸው መባሉን ግን አስተባብሏል። በዚህ በሰራዊቱ ጭፍጨፋ፣ በሰላማዊ ዜጎች ግድያ ላይ የተጠረጠሩ ሰዎች የመሸጉበት አካባቢ የጸጥታ ኃይል ተንቀሳቅሷል። በዚህ እንቅስቃሴ ከሰራዊቱ ጋር ግንባር ገጥመዋል። በዚህ ተኩስ ልውውጥ በቁጥሩ ወደ ስድስት ጽንፈኛው ኃይል የተመታ መሆኑን እናውቀት ደምሷል። የያዙት የጦር መሳሪያ ተወስዷል። በዚህም ደግሞ ከወገንም ቢሆን የተወሰነ ቁስል አጋጥሞናል። በእንቅስቃሴ ወቅት ተገደለች ስለተባለው ታዳጊ የተጠየቁት ኮሚሽነር አለማየሁም ይህንን የተመለከተ መረጃ እንደሌላቸው ጠቅሰው ሕግ በማስከበር ዘመቻ ወቅት አንድ መቶ ስምንት ሰዎች ተይዘዋልን ብሏል። ወደ አንድ መቶ ስምንት የሚጠጉ ሰዎች ተይዟል። ስለዚህ እነዚህ በድርጊቱ ላይ ተሳታፊዎች አሉ፣ ተባባሪዎች አሉ፣ በዚህ ግጭት ጊዜ ደግሞ ዱላ ያቃበሉ አሉ። ስለዚህ እነዚህንም የመለየት ስራ እየሰራ ነው ያለውና አሁንም እዛ አካባቢ ላይ ያለ የአሰሳ ስራ የኦፕሬሽን ስራ አጠናክሮ የሚከተል ነው የሚሆነው። ምክንያቱም አብዛኛዎቹ አሁንም ለሕግ ያልቀረቡ ጫካ የገቡ የታጠቁ የሸፈቱ አካላት ስላሉ በምክትሉ ርዕሰ መስተዳድር ማዕረግ የመልካም አስተዳደር ዘርፍ አስተባባሪና የክልሉ ሰላምና ፀጥታ ቢሮ ኃላፊ አቶ አለማየሁ ባውዲ በቅርቡ ከቪኦኤ ጋር አድርገውት በነበረው ቃል ምልልስ ኃይሎቻቸው በአካባቢው ወንጀል ፈጽመው የተደበቁ ባሏቸው ቡድኖች ላይ እርምጃ እየወሰደ እንደሆነ ተናግረው ነበር። መንስኤው በዞን የመደራጀት ጥያቄ መሆኑ በተነገረው የድራሽ ልዩ ወረዳ ህውከት ሰባ ሁለት የፌዴራልና የክልል ልዩ ኃይል አባላት እንዲሁም የወረዳውን አስተዳዳሪ ጨምሮ አራት የወረዳው ባለስልጣናትና ቁጥራቸው ገና ተለይቶ ያልተነገረ ሲቪሎች መገደላቸውን ባለስልጣናቱ ቀደም ሲል ገልጿል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም። አመሰግናለሁ ዮናታን። አድማጮች ተከታዩ ሮች ደግሞ ወደ አዲስ አበባ ይመልሰናል። ጋዜጠኛ ተመስገን ደሳለኝ በአንድ መቶ ሺ ብር ዋስ ከስር እንዲለቀቅ ተወሰነ። በፌዴራል ጠቅላይ አቃቤ ህግ ሶስት የወንጀል ክሶች የቀረቡበት የፍትህ መጽሔት መርሃይ ኤዲተር ተመስገን ደሳለኝ ዛሬ ሰኔ 27 2014 ዓም የ100ሺ ብር ዋስትና ሲይዘው ከስር እንዲፈታ ፍርድ ቤት ትእዛዝ መስጠቱ ታውቋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና የህገ መንግሥት ጉዳዮች ወንጀል ችሎት ዋስትናውን የፈቀደው በአብላጫ ድምፅ ነው። ክርክሩ በሚካሄድበት ወቅት ጋዜጠኛ ተመስገን ከሀገር እንዳይወጣ ለኢሚግሬሽን ትእዛዝ እንደተሰጠ ፍርድ ቤቱ አሳውቋል። በዛሬ ዕለት የዋስትናውን ገንዘብ ማሳያዣውን የገለጹት የተመስገን ቤተሰቦች ነገር ግን በፍቺው ትዕዛዝ ላይ የሚፈርም አካል ባለመገኘቱ ዛሬ ከእስር አለመፈታቱን ለአሜሪካ ድምፅ አመልክተዋል። ኬኔዲ አባተ ተከታትሎታል። በአቃቤ ሕግ ሶስት የወንጀል ክሶች የቀረቡበት የፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝ ዛሬ ሰኔ 27 2014 ዓ ም የ100 ሺህ ብር ዋስትና ተፈቅዶለታል። በተመስገን የዋስትና ጉዳይ ላይ ብይን ለመስጠት ለዛሬ የቀጠረው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት የዋስትና ብይኑን በዳኞች የአብላጫ ድምፅ መስጠቱን ጠበቃው አቶ ሄኖክ አክሊሉ ገልጸዋል። ሁለት ዳኞች በዋስትና ጋዜጠኛ ተመስገን ደሳለኝ እንዲወጣ ዳኞቿ የወሰኑ ሲሆኑ አንድ ዳኛ ደግሞ በሀሳብ ተለይቷል። እንግዲህ ሁለቱ ዳኞች ጋዜጠኛ ተመስገን እንደሳለኝ የዋስትና መብቱ ተጠብቆለት እንዲወጣ ባሉት ውሳኔያቸው ላይ ከዚህ በፊት ያነሳ ናቸውን ክርክሮች በመዳሰስ ዋስትና ፈቅደዋል። ይሄም ምንድን ነው ጋዜጠኛ ተመስገን እንደሳለኝ ከተከሰሰባቸው ወንጀሎች አንጻር ቅጣቱ ከባድ ነው በሚል በአቃቢ ሕግ ተነስቶ በጠበቆችም ደግሞ ይሄ መቃዋሚያ በት የነበረ ሲሆን ፍርድ ቤቱ ይህንን በተመለከተ የቀረበውን ክርክር ቅጣቱ ከባድ ነው የሚለው በአማራጭ ቅጣቱ ሊከብድ ከሚችል በስተቀረ መደበኛ ቅጣቱ በተለይ ሁለተኛና ሶስተኛ ክሶቹ ቀላል መሆናቸውን በመግለጽ ሌላ ወንጀል ሊሰራ ይችላል በዋስትና ቢወጣ የሚለውን በተመለከተ ደግሞ ያው ሀሳብን በነጻነት መግለጽ ሕገ መንግስታዊ መብት ስለሆነ ከወዲሁ ክልከላ ሊደረግበት አይችልም። እንደዚሁም ደግሞ በመጽሄቱ ቁጥጥር ሊደረግበት የሚችል ነጥብ ስለሆነ በዚህ መንገድ የቀረበውን ጥያቄ አልተቀበልነውም። ከዛ በተጨማሪ ቋሚ አድራሻ ያለው ዋስትና ግዴታውን አቅርቦ ሊቀርብ የሚችል በመሆኑ ፍርድ ቤቱ አሁን ባለው ደረጃ ቢለቀቅ የዋስትናውን አክብሮ ሊመጣ አይችልም የሚለውን ክርክር እንዳልተቀበለው በመግለጽ በተኛ ተመስገን ደሳ ላይ ለመቶ ሺ ብር የሚበቃ ዋስትና ሲዘው ከእስር እንዲወጡ፣ ነገር ግን ክርክሩ በሚካሄድበት ጊዜ ሀገር እንዳይወጡ ለኢሚግሬሽን ትዕዛዝ እንደተሰጠ ፍርድ ቤቱ አሳውቆናል። ፍርድ ቤቱ ዛሬ ከሰዓት ዘጠኝ ሰዓት ላይ ዋስትና መፍቀዱን ተከትሎ ለዋስትና የተጠየቀውን ገንዘብ ማስያዛቸውን የገለጹት የተመስገን ቤተሰብ አባላት ሆኖም የፍቺ ትዕዛዙን ወደ አዲስ አበባ ፖሊስ ኮሚሽን ይዘው በቀረቡበት ወቅት ፍቺውን የሚያስፈጽም አካል ባለመገኘቱ ምክንያት ጋዜጠኛ ተመስገን ዛሬ ከእስር አለመለቀቁን ተናግረዋል። ጋዜጠኛ ተመስገን ደሳለኝ የቀረቡበት ሶስት የወንጀል ክሶች ወታደራዊ ሚስጥሮችን ላልተፈቀደለት ሰው ወይም ለሕዝብ መግለጽ፣ የሐሰት ወይም የሚያደናገር መረጃን ማሰራጨት እና መገፋፋትና ግዙፍ ያልሆነ የማሰናዳት ተግባር መፈጸም የሚሉ ናቸው። ዛሬ የተሰጠው የዋስትና መብት ተፈጻሚ ከሆነ ከግንቦት 18 2014 ዓ ም ጀምሮ በእስር ላይ የሚገኘው ጋዜጠኛ ተመስገን የ10000 ብር ዋሳ ይዞ በመፈታት ጉዳዩን በውጭ ሆኖ የሚከታተል ይሆናል። ለአሜሪካ ድምፅ፣ ኬኔዳ አባተ አዲስ አበባ። አመሰግናለሁ ኬነዲ። ክብራትና ክብራን አድማጮች ተከታዩም ርዕስ ከችሎት ውሎ ጋር የተገናኘ ነው። ሁለት የቀድሞ ባለሥልጣናት ፍርድ ቤት ለምስክርነት እንዲቀርቡ አዘዘ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ ጸረ ሙስና ወንጀል ችሎት የፌዴራሉ ከፍተኛ ፍርድ ቤት የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝንና የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ችሎት ቀርበው የመከላከያ ምስክርነታቸውን እንዲሰጡ በዛሬ ዕለት ትእዛዝ ሰጥቷል። ሁለቱ የቀድሞ ባለስልጣናት ችሎት እንዲቀርቡ የታዘዘው ከቀድሞ የኢትዮጵያ ብረታብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ጸሐፊ ዋና ዲሬክተር ሜጀር ጀኔራል ክንፈ ዳኘው ክስ ጋር በተያያዘ መሆኑም ተመልክቷል። ከዚህ ቀደም ካሉበት በቪዲዮ ኮንፈረንስ ምስክርነት እንዲሰጡ የተሰጠው ትዕዛዝ ተቀይሮ በአካል እንዲቀርቡ መታዘዙም ታውቋል። ገብረ ሚካኤል ገብረ መድን ዝዝራለው። በቀድሞ የኢትዮጵያ ብረታብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ዳይሬክተር ሜጀር ጀኔራል ክንፈዳኘው ላይ የተከፈተውን የክስ መዝገብ እየተመለከተ የሚገኘው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ ጸረ ሙስና ወንጀል ችሎት የቀድሞ ጠቅላይ ሚኒስትር አቶ ሀይለ ማርያም ደሳለኝ ችሎት ቀርበው እንዲመሰክሩ ዛሬ ትዕዛዝ መስጠቱን የተከሳሹ ጠበቃ አቶ ሀፍቶም ከሰተ ለአሜሪካ ድምፅ ተናግረዋል ከችሎት አመራርም ምስክሮቹ በተጨባጭ በዚህ ቦታ በዚህ ቀን ይገኛሉ ብሎ ማስቀመጥ የማይቻልና ኔትወርክ የሌለበት አካባቢ ላይ የሚንቀሳቀሱ በመሆናቸው በአካል ቀርበው ይመስክሩ በሚል ነው ትዕዛዝ የተሰጠው። ስለዚህ ያ ቀደም ብሎ የተሰጠው ትዕዛዝ ነው ለዛሬው መዝገብ ላይም ተፈጻሚ እንዲሆን የታዘዘው። በዚህ መሰረት የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በእኛም በተወካያቸው አማካኝነት እዚህ ኢትዮጵያ ላይ ሀገራዊ ጥሪዎች ሲኖሩ፣ በዓላት ሲኖሩ በመንግስት ወይም ጥሪ ሲደረግላቸው እንደሚገኙ ስለገለጹ እኛም በሚዲያ ከምናያቸው በስተቀር ሌላ ዝርዝር መረጃ የሌለን በመሆኑ ፍርድ ቤቱ ወደ ሀገር በሚገቡበት ጊዜ ተወካያቸው ከ48 ሰዓት በፊት ቀደም ብሎ ለፍርድ ቤት እንዲያሳውቅ፣ እኛም ከ48 ሰዓት ቀደም ብለን እንድናሳውቅ ፍርድ ቤቱ ትዕዛዝ ሰጥቷል። ይሄ በሆነበት ሰዓት ደግሞ ፍርድ ቤቱ የሚሰሙበትን ወደ ሀገር በሚመጡበት ጊዜ የሚሰሙበትን ቀን ወይም ሰዓት ወስኖ ለተከራካሪዎቹ እንደሚነግር ነው ትእዛዝ የተሰጠው። ፍርድ ቤቱ አቶ ኃይለ ማርያም ደሳለኝን በተመለከተ ከዚህ ቀደም ተመሳሳይ ትእዛዝ ሰጥቶ የነበረ ሲሆን በትእዛዙ መሰረት ባለመቅረባቸው ታስረው እንዲቀርቡ አዞ ነበር። ሆኖም አቶ ኃይለ ማርያም እስካሁን ከፍርድ ቤት የደረሳቸውና ፈርመው የተቀበሉት መጥሪያ እንደሌለ ለፍርድ ቤቱ በደብዳቤ በመግለጽ ፍርድ ቤት በጠራቸው በማንኛውም ጊዜ ምስክርነት ለመስጠት ዝግጁ መሆናቸውን ተናግረው ነበር። የአቶ ኃይለ ማርያም የህግ አማካሪ አቶ ዘሪሁን ዋዛም ጠቅላይ ሚኒስትሩ በእጃቸው መጥሪያ ደርሷቸው እንደ እንደማያውቅ ለአሜሪካ ድምፅ ተናግረዋል። አንድ ጊዜ የተፈጠረው የፋውንዴሽኑ ሴክሬተሪ ወስዳለች መጥሪያ በሚል እርሳቸው የፋውንዴሽን ሰራተኛ አይደለም፣ የቦርድ አባል ናቸው፣ ተገዶ እንዲመጡ የሚል ትእዛዝ ወጣ። ከዛ በኋላ ነው እርሳቸው የሰሙት። ፍርድ ቤት ለመቀረብ እምቢ ያልኩበት ጊዜ የለም። ለእኔ በአካል በትክክል የተሰጠኝ መጥሪያም የለም። ሁለተኛ ነገር ደግሞ ለፍትህ ስርዓትም በፍርድ ቤትም ያለኝ አክብሮት ትልቅ ነው። ግን ቀጠሮ ቀን ላይ ጠብቄ ለመምጣት ላይመች ይችላሉ። ብዙ የስራ ሁኔታዎች ስለሚያጋጥሙ አሁንም ውጭ ሀገር እየሄድኩ ስለሆነ በቨርቹዋል ልደረግ የሚችልበት አጋጣሚ ካለ እንድፈቀድና በዛ መልኩ ለመስጠት ፈቃደኛለን የሚል አማራጭ አስቀምጦ ቨርቹዋል ቴክኖሎጂ ተጠቅሞ ምስክርነት ይስጡ የሚል ትዕዛዝ ነበር የተሰጠው። በዚህም መሰረት ፍርድ ቤቱ የቀድሞ ጠቅላይ ሚኒስትርና ሌሎችን በዚህ የክስ መዝገብ ላይ የመከላከያ ምስክርነት የሚሰጡ በውጭ ሀገራት የሚገኙ አምባሳደሮች በቪዲዮ ኮንፈረንስ እንዲመሰክሩ ለጥር 30 2014 ዓ.ም ቀጠሮ ተሰጥቶ እንደነበር ጠበቃው አቶ ሐፍቶም ከሰተ ተናግረዋል። በተጨማሪ ፍርድ ቤት ቀርበው ምስክርነታቸውን እንዲሰጡ የተጠሩት የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየው ከዚህ ቀደም በአካል ቀርበው እንዲመሰክሩ መጥሪያ ተልኮላቸው ስላልቀረቡ ዛሬ በአካል እንዲቀርቡ በድጋሚ ትዕዛዝ ተሰጥቷል። በውጭ ጉዳይ መስሪያ ቤትና በፖስታ ቤት ለምስክሮቹ መጥሪያ እንዲደርሳቸው ታዟል። በተጨማሪም በሜጀር ጀኔራል ክንፈዳኘው የክስ መዝገብ ላይ የመከላከያ ምስክርነት ይሰጣሉ የተባሉ የሰራዊት አባላት በመከላከያ ሚኒስቴር በኩል ቀርበው ምስክርነታቸውን እንዲያሰሙ ፍርድ ቤቱ አዟል። በዚህ የክስ መዝገብ ላይ የመከላከያ ምስክሮች ቃል በጊዜ አለመሰማቱ የፍርድ ሂደቱን እያጓተተው እንደሆነ ጠበቃው አቶ ሀብቶም ከሰተ ተናግረዋል። ምስክሮቹ በቀላሉ ታስቀርባቸው የምታቀርባቸው የምታገኛቸው አይነት ሰዎች አይደሉም። እነዚን ምስክሮች ይዞ የሚገኝ ሰው ወይም ተቋም እኛ በምንፈልገው መልኩ ሊያቀርብልን አልቻለም። ስለዚህ በእጅጉ የፍትህ ሂደቱ እንዲጓተት አድርጎታል። ጀነራሉ ከተያዙ የሚቀጥለው ህዳር አራት አመት ይሆናቸዋል። በዚህ ሂደት ውስጥ እስካሁን የክርክሩ ግማሽ ያህል ነው የሄደው። ሜጀር ጀኔራል ክንፈዳኘውና በእርሳቸው መዝገብ ስር የተከሰሱ ግለሰቦች ከሜቴክ ጋር በተያያዘ የቀረበባቸው ክስ ያለጨረታ ጨረታ ግዢ ፈጽማችኋል በሚል ነው። አቶ ኃይለማርያምና ሌሎች የመከላከያ ምስክሮች የተፈለጉት በወቅቱ ትዕዛዞችና አቅጣጫዎች እንዴትና በምን መልኩ ይሰጡ ነበር የሚሉ ጭብጦችን እንዲያስረዱ በመከላከያ ምስክርነት መጠራታቸውን ከዚህ ቀደም መዘገባችን ይታወሳል። በተለያዩ ስድስት መዝገቦች የተከሰሱት እነ ጄኔራል ክንፈ ከኅዳር 3 2011 ዓ ም ጀምሮ እስካሁን እስር ላይ እንደሚገኙና በእስካሁኑ ሂደት በአንድ ክስ ነፃ እንደተባሉ ከጠብቆቻቸው አንዱ ለአሜሪካ ድምፅ ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። አመሰግናለሁ ገብረ ሚካኤል። አድማጮች ተከታዩም ርዕስ እዚያው አዲስ አበባ ያቆየናል። ፕሮፌሰር ብርሃኑ ነጋ በድጋሚ የኢዜማ መሪ ሆነው ተመረጡ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ባካሄደው አንደኛ መደበኛ ጠቅላላ ጉባኤ ፕሮፌሰር ብርሃኑ ነጋን በድጋሚ በመሪነት መርጧል። በዚህ ምርጫ ተፎካካሪ የነበሩት የፓርቲው ምክትል መሪ አቶ አንዱዓለም አራጌ በድምፅ ብልጫ መሸነፋቸውም ተገልጠዋል። ፓርቲው ሊቀመንበሩን ጨምሮ ሌሎች አመራሮችንም የመረጠ ሲሆን ይህ የፓርቲው አዲስ ባህል በተሞክሮነት በተሞክሮነት የሚታይ መሆኑን የፖለቲካ ፓርቲዎች የጋራ ምክር ቤት አስታውቋል። የምክር ቤቱ ሰብሳቢ ዶክተር ራሄል ባፌ ለአሜሪካ ድምጽ በሰጡት አስተያየት በምርጫው ያሸነፉትና ተሸናፊዎች በጋራ መስራት እንደሚቻልም በምሳሌነት ማሳየት አለባቸው ነው ያሉት። ኬንዲዲ ባትን የተከታተለው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሰኔ 25ና 26 2014 ዓ ም ባካሄደው አንደኛ መደበኛ ጠቅላላ ጉባኤ በኢትዮጵያ ባልተለመደ መልኩ አመራሮቹን በምርጫ ቅስቀሳ አወዳድሮ ሰይመዋል። ሰሞኑን በተለያዩ አማራጮች የምረጡኝ ቅስቀሳ ሲያደርጉ የቆዩት የፓርቲው እጩ የነበሩ አመራሮች በትናንትናው ዕለት ለፓርቲው የመጀመሪያ ጠቅላላ ጉባኤ ተሳታፊዎች የመዝጊያ ቅስቀሳ አድርገዋል። ቅስቀሳውን ካደረጉት መካከል ለፓርቲው ከፍተኛ ስልጣን የመሪነት ቦታ የተወዳደሩት ፓርቲውን ላለፉት ሶስት አመታት የመሩት ፕሮፌሰር ብርሃኑ ነጋ እና ምክትላቸው የነበሩት አቶ አንዱአለም አራጌ ይገኛሉ። ሁለቱ እጩዎች ለምክትልነት የመረጧቸውን እጩዎች ይዘው ቅስቀሳቸውን አድርገዋል። ዛሬ ምርጫ ስለሆነ እውነቱን እናገራለሁ። በቁርጠኝነት ቤተሰቦቼ፣ ልጆቼ ትቼ ስምንት አመት ተኩል የወጣትነት እድሜን ለዓላማ የሰጠው ቆራጥ ሰው መሆኔን በድቀት መናገር አገር ትቼ ፈርጥጫ አላቅም። ንገሩና በየወጣትነት ነገር የተሳሳው ለምርጫ ቀስቀሳ በተመላላስባቸው ወቅት በሰሜንም በደቡብም በምዕራቡም በምስራቅም አንድ አይነት ነገር ሰምቻለሁ። እሱ ምንድን ነው? ትልቅ ሙነን ጀምረን ነበር። ዛሬ ግን በህዝባችን ፊት አንገት አትደፋል አላላችሁኝ እላችሁኛ ኢዜማ በራሱ መቆም አለበት። የራሱ መልክ የራሱ ቀለም ያለው ፓርቲ ነው። ብልጽግና ከሌለ ነው እናንተ የሚመርጠው እየተባለ ነው። እኛ ከተመረጥን ኢዜማ በህዝብ ዘንድ የሚከበር፣ የሚታመን፣ የሚታቀፍ እናደርገዋለን። ፖለቲካ ማለት ዝም ብሎ መቃወም አለ። ፖለቲካ ማለት መጀመሪያ አገር ያለበትን አገር የረገጠችበትን ሁኔታ ማወቅ በጣም በጣም በጣም ወሳኝ። ሶ ስለ ኢትዮጵያ ስናወራና ኢትዮጵያ ወዴት ትሄዳለች የሚለውን ነገር ስናስብ በረጅሙ የምናስባቸው ነገሮች አሉ። እውነተኛ ዴሞክራሲያዊ ስርዓት እንዲፈጠር እንፈልጋለን። እውነተኛ ዴሞክራሲያዊ ሥርዓት እንዲፈጠር አገር ሊኖረን ይገባል። በመጀመሪያ አገር ከሌለ ዴሞክራሲ የለም። ዘርፎር አገራችን ያለችበት ሁኔታ ምንድን ነው ብሎ ለዛ አገራዊ ሁኔታ የሚመጥን አመራር መስጠት ነው የፖለቲካ ድርጅቶች ኃላፊነት። በዛ ዙሪያ የእኛን እና ዮሐንስም ከመረጣችሁ የተረጋጋ ሁሌም ለአገር ቅድሚያ የሚሰጥ ራስን ከፍ ከፍ ለማድረግ ሳይሆን አገርን ወዴት እንወስዳለን የሚለው ሰሜን ኮከባችን ሆኖ ለሱ ብቻና በዋናነት ለሱ እንሰራለን። የሊቀ መንበርነትን ጨምሮ ለሌሎች የኢዜማ ኃላፊነቶች የሚወዳደሩ እጩዎችም ቅስቀሳቸውን ካደረጉ በኋላ የጉባኤው አባላት በሚስጢር ድምፃቸውን ለመረጡት እጩ ሰጥተዋል። በተሰጠው የድምፅ ውጤት መሰረት ኢዜማ ከተመሰረተበት ጊዜ ጀምሮ ፓርቲውን ላለፉት ሶስት ዓመታት በመሪነት ያገለገሉት ፕሮፌሰር ብርሃኑ ነጋ በድጋሚ መሪ ሆነው ሲመረጡ፣ አርክቴክት ዮሐንስ መኮንን ደግሞ ምክትል መሪ ሆነው መመረጣቸውን ፓርቲው አስታውቋል። ገዢውን ፓርቲ ብልጽግናን ጨምሮ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ የሆኑት ዶክተር ራሄል ባፌ ኢዜማ አመራሮቹን ለመምረጥ የተከተለውን አዲስ መንገድ ምክር ቤቱ እንደሚያደንቅ ገልጸዋል የሄዱበት መንገድ ጥሩ ልምድ ነው ብለን እናስባለን ለምን በኢትዮጵያ ፖለቲካ ውስጥ አንድ ፓርቲ አንድ አይነት ሀሳብ ብቻ ነው የሚያራምደው የተለየ ሀሳብ ያመጣውን አካል ማጥፋት ነው የተለመደው። አሁን በሀሳብ የበላይነት ይፎካከሩ ነበር፣ ራሳቸውን የሚሸጡበትን መንገድ ነበራቸው። እሱ ጅማረው ጥሩ ነው፣ በጎ ጎን ነው ያየነው። አትልም ሀሳቦች መለያየታቸው ውበት እንደሆነ በሁለቱም ሳይድ ያለው አካሄድ ለግንባታው እንደሆነ ማየት ብንችል ጥሩ ነው። እሱ ጥሩ ትንድ ነው፣ ግን ይሄ አሁን እንደ ላብራቶሪ ነው የምናየው ብለን ነው እኛ የወሰድ ነው። ለምን ከዛ በኋላ ያለው ውጤት ነው ዋናው ወሳኙ። አሁን ያልተለመደ ነገር ስለሆነ እነሱ በዚህ መልኩ እየተፎካከሩ በሚሄዱበት ጊዜ እስከ ኮሚዩኒቲ ድረስ የወረደ ነገር ይሄን አዌርነስ ክሬሽን የሚሰሩበት አይታይም። እብን እዚህ በሰንትራሊ በአዲስ አበባም ደረጃ መከፈልን እንደሚያመጣ ለምን ሆነ አይነት ነው እንጂ ግንዛቤ አላስጠበቅም። ግን በዛ መልኩ ጅማረው ጥሩ ነው። ነገር ግን ይህ አዲስ ባህል ውጤታማ ሆኖ አሸናፊውና ተሸናፊው በጋራ መስራት እንደሚችሉ በተግባር ማሳየት እንደሚጠበቅባቸውም ነው ዶክተር ራሄል የተናገሩት። በአዘር ሳይድ ደግሞ ልክ አሁን ከሀገር ውጭ በምዕራባውያን እንደሚካሄደው ሁለቱ ተፎካክረው ተሸናፊውና አሸናፊው ተግባብተው የሚቀጥሉበትን ማሳየት መቻል አለባቸው። እንደገና ደግሞ አሸናፊው ላይ እኔ እንደ ምሳሌ ትላንት ማንስ ነበረ ኦባማና ክሊንተን ሲፎካከሩ ክሊንተን ተሸንፋ ግን የኦባማ ካቢኔ ውስጥ ነበረ። እነዚህም በዚህ አይነት አቃፊነትን ያሳያሉ ወይ ይሄ የምንጠብቀው ከእናንተ ማየት የምንፈልገው ነገር ነው በሚል አስምሬበት ነበር እና ያንን ማሳየት አለባቸው ብዬ አስባለሁ። በተረፈ እንደው ሀሳቡ መነሳቱ ጥሩ ነው። በሀገር የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አንደኛ መደበኛ ጠቅላላ ጉባኤ ዶክተር ጫኔ ከበደን እና ዶክተር አማኑኤል ኤርሞን ደግሞ የፓርቲው ሊቀመንበርና ምክትል ሊቀመንበር አድርጎ መርጧል። በዚህም ፓርቲውን ላለፉት ሶስት ዓመታት በሊቀመንበርነት የመሩት አቶ የሽዋስ አሰፋ ኃላፊነታቸውን ለቀድሞ ምክትላቸው አሳልፈው ሰጥተዋል። የኢዜማን አዲስ የአመራር ምርጫ ሂደት በተመለከተ ከተለያዩ የፖለቲካ ሳይንስ ምሁራን አስተያየት ለማግኘት ያደረግኩት ጥረት አልተሳካም። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። አድማጮች፣ ከአዲስ አበባው የኢዜማ ምርጫ ዘገባ ወደ ዩናይት ስቴትስ የሚመልሰን ተከታዩ ርዕስ ደግሞ የዩናይት ስቴትስ ጠቅላይ ፍርድ ቤት ውሳኔውን ተከትሎ ወዛጋቢው የድንበር ፖሊሲ ሊሰረዝ እንደሚችል መጠቆሙን ያመለክታል። የዩናይት ስቴትስ ጠቅላይ ፍርድ ቤት ኢሚግሬሽንን አስመልክቶ ባለፈው ሳምንት የሰጠውን ውሳኔ ተከትሎ ነው። በደቡብ የሀገሪቱ ድንበር በኩል የሚመጡ ፍልሰተኞች አያያዝ ሊቀየር እንደሚችል እንደሚጠበቅ የተገለጸው ጠቅላይ ፍርድ ቤቱ ያስተላለፈው ውሳኔ የባይደን አስተዳደር በቀደሙት በትራምፕ አስተዳደር ዘመን ስራ ፍልሰተኞች ጉዳያቸው ፍርድ ቤት ቀርቦ ውሳኔ እስከሚሰጣቸው ድረስ ድንበሩ ላይ በሜክሲኮ በኩል ቆይተው እንዲጠብቁ የሚያስገድደውን ፖሊሲ ለመሰረዝ እያደረገ ያለውን ጥረት የሚደግፍ ነው። ጠቅላይ ፍርድ ቤቱ ውሳኔውን በሰጠበት ባለፈው ሳምንት ቴክሳስ ውስጥ ከ50 የሚበልጡ ፍልሰተኞች በጭነት ተሽከርካሪ ተሳፍረው ተዘግቶባቸው እንዳሉ ህይወታቸው አልፎ መገኘታቸውን አክሎ የአሜሪካ ድምጹ አራሽ አራብሳዲ ያጠናቀረውን ዘገባ ቆንጅታየ እንደሚከተለው ታቀርበዋለች። ባሳለፍነው ሳምንት ቴክሳሷ ሳን አንቶኒዮ ከተማ ውስጥ በቆመ አንድ የእቃ ማጓጓዣ ተሽከርካሪ ውስጥ ከ50 የሚበልጡ ፍልሰተኞች ተዘግቶባቸው ሕይወታቸው አልፎ መገኘታቸው ይታወሳል። በዩናይትድ ስቴትስ ታሪክ ብዛት ባላቸው ፍልሰተኞች ላይ ከደረሱ አሳዛኝ አደጋዎች አንዱ ሆኖ ተመዝግቧል። የፌዴራሉ መንግስት ባለስልጣናት ፍልሰተኞቹን ደብቀው ሲያስተላልፉ ለኅልፈት በመዳረግ አራት ሰዎች ላይ ክስ መስርተዋል። የመኪናው አሽከርካሪ ፍልሰተኞቹን የሚጠጡት ውሃም ሆነ የአየር ሙቀት መቀነሻ በሌለበት እንደታጎሩ መኪናውን አቁሞ መሄዱን የተገለጸው ይህ በሆነበት በዚያው ሳምንት ውስጥ ታዲያ ጠቅላይ ፍርድ ቤቱ የፍልሰተኞች ጥበቃ ፕሮቶኮል ወይም ፍልሰተኞችን ሜክሲኮ ማቆያ ተብሎ የሚታወቀውን የትራምፕ አስተዳደር ዘመን ፖሊሲ የሚቃወም ውሳኔ አሳልፏል። ይህ ለፕሬዚደንት ጆ ባይደን ድል ያስመዘገበ ብይን በብዙ ሺዎች የተቆጠሩ ፍልሰተኞች ጉዳያቸው በፍርድ ቤት እስከሚታይ ሜክሲኮ እንዲቆዩ የሚያስገድደውንና ዩናይትድ ስቴትስ ውስጥ በአደገኛ መንገድ ለመግባት እንዲሞክሩ የሚያደርገውን ፖሊሲ እንደሚያከትመው ተጠብቋል። የዩናይትድ ስቴትስ የአገር ደህንነት ሚኒስትር አሌሃንድሮ ማዮርካስ የጠቅላይ ፍርድ ቤቱን ውሳኔ አስመልክተው ሲናገሩ እንዲህ ብለዋል። ጠቅላይ ፍርድ ቤቱ ሜክሲኮ ውስጥ ቆዩ የሚለውን ፕሮግራም ለመሰረዝ ያለንን ቁርጠኝነት የሚደግፍ ውሳኔ በመስጠቱ በጣም ተደስተናል። መርሃ ግብሩ መሰረታዊ ስህተት ያለው ሲሆን ያለ ምክንያት ሰዎችን ለከባድ ስቃይ የሚዳርግ ነው። የጠቅላይ ፍርድ ቤቱም ውሳኔ ለበታች ፍርድ ቤቶች እስከሚደርሳቸው እንጠብቃለን። ይህ በርካታ ሳምንታት ሊወስድ እንደሚችል ነው የጠቆሙት ሚኒስትሩ። በዚህ ዓመት በመቶ ሺዎች የሚቆጠሩ ፍልሰተኞች በደቡቡ ድንበር በኩል አቋርጠው ዩናይትድ ስቴትስ ለመግባት ሞክረዋል። የቴክሳስ አገረገዢ ግሬግ አበት ሳን አንቶኒዮ ላይ የደረሰውን የመሰለ አሳዛኝ አደጋ ለመከላከል የክፍለ ሀገራቸው ሕግ አስከባሪ ዘርፍ የፍተሻ እንቅስቃሴውን እንደሚያጠናክር አስታውቀዋል። ለደረሰው አደጋ ተጠያቂው የባይደን አስተዳደር ነው ብለዋል አገረገዢው። ባይደን ለዩናይትድ ስቴትስ የድንበር ጥበቃ እንቅስቃሴ የሚያስፈልገውን ወጪ በሙሉ ቢመድቡና የድንበር ጥበቃ ሥራውን እንዲሰራ የሚያስፈልጉትን ፖሊሲዎች ተግባር ላይ ቢያውሉ አብዛኛውን እንዲህ ያለውን የሰዎች ሞት ለመከላከል ይቻላል። አሁን እየሰሩ ያሉት ሰነዶች ላይ ከማስፈር ያላለፈ ሥራ ነው። ዋናው ሥራቸው መሆን ያለበት ግን እርሱ አይደለም። ተገቢው ሥራቸው ድንበሩን መጠበቅ አሁን እንደ ታየው ያሉ ሰዎችን ጭኖው ለሞት የሚዳርጉ ተሽከርካሪዎችን መፈተሽ። ፍልሰተኞቹ በድንበሩ በሜክሲኮ በኩል ሆነው የፍርድ ቤት ውሳኔያቸውን እንዲጠብቁ የሚያዘው ፖሊሲ የሚያበቃ ቢሆንም፣ ከኮቪድ-19 ወረርሽኝ ጋር በተያያዘ ፍልሰተኞች በድንበሩ በኩል እንዳይገቡ የሚከለክለው የትረምፕ አስተዳደር ዘመን ፖሊሲ ግን እንደጸና ነው። የሜክሲኮ ፕሬዚደንት አንድሬዝ ማኑዌል ሎፔዝ ኦብራዶር በሚቀጥለው ሳምንት ማክሰኞ ከፕሬዝደንት ጆ ባይደን ጋር ተገናኝተው በፍልሰተኞች ጉዳይ እንደሚነጋገሩ አስታውቀዋል። አመሰግናለሁ ቆንጅት። አድማጮች፣ ዛሬ ለማስታወስ እለቱ በዚህ በዩናይት ስቴትስ አመታዊው የነጻነት በዓል በመክበር ላይ ያለበት ነው። እንደ አውሮፓውያን የዘመን አቆጣጠር በ1976 ዓ ልክ በዛሬዋ እለት ነበር በታላቋ ብሪታንያ አገዛዝ ስር ይተዳደሩ የነበሩ የዩናይት ስቴትስ ግዛቶች ነጻ መሆናቸውንና ዩናይት ስቴትስም እንደ አገር ነጻ መሆኗን የግዛቶቹ ምክር ቤቶች ይፋ ያደረጉት። እለቱ በተለያዩ ዝግጅቶች በመላው አገሪቱ በመከበር ላይ ነው። አድማጮች፣ ቀደም ብለን በመግቢያችን የገለጽ ነው በርዕሰ አንቀጽ የቀረበው ዘገባችን በቄለም ወለጋ የተፈጸመውን ግድያ አስመልክቶ የደረሱንን ዘገባዎች በድረገጾቻችንና በነገው ምሽት በዝርዝር እንደምናቀርብ ከወዲሁ ለማስታወስ እንወዳለን። አሁን ወደ ሁለተኛው አጋማሽ ስርጭት ነው የምንዘልቀው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሁለት ሰዓት ከአርባ ሁለት መሆኑን ያመለክታል። ሐኪሞን ይጠይቁ ነው ተረኛው። ሐኪሙን ይጠይቁ ለምሽቱ የቅርብ ጊዜውን በምዕራብ ወለጋ ዞን ዘውግ ለይቶ የተፈጸመ ግድያ ጨምሮ በኢትዮጵያ በተለያዩ አካባቢዎች በተደጋጋሚ ጊዜያት በንጹሐን ዜጎች ላይ የሚፈጸሙ የግፍ ግድያዎች ዜናዎችና በማኅበራዊ ትስስርም ይህንኑ የሚያሳዩ የቪዲዮ ምስሎች በተመልካች አድማጩ ላይ የሚያሳድሩትን የአእምሮ ውከት አስመልክቶ ባለፈው ሳምንት የተጀመረው ቃለ ምልልስ ዛሬ አለፍ ያሉ ተያያዥ ርዕሶችን ይመለከታል። ይልቁንም የፈተናውን ወይም የዚያን ግፍ ግድያ ሰለባዎች የሚመለከቱ ሁኔታዎች ይመለከታል። ለትንታኔውም የአንጎልና የነርቭ ሕክምና ልዩ ባለሙያው ፕሮፌሰር ዮናስ እንዳለ ገዳ ተመልሰዋል። ፕሮፌሰር ዮናስ ባለፈው ሳምንት ብዙዎች በአሰቃቂ መንገድ የተገደሉበትን ሁኔታ የሚያሳዩ ምስሎች ማየትና ዜናዎቹን መከታተል የሚያስከትሉትን የአእምሮ ሁከት በተመለከትንበት በቀደመው ቃለ ምልልስ የአሰቃቂውን ግድያዎች ዜና ተከትሎ የሚከሰቱትን የአእምሮ ሁከት አይነቶች፣ ሁኔታው ለግለሰቡ ጤና አሳሳቢ የሚሆንበትን ደረጃ፣ ምልክቶቹ ለረዥም ጊዜ ሲቆዩ እስከ ሶስት ወራት ከቆዩ መሆኑን አስረድተውን ነበር። ፕሮግራማችንን የቋጭ ነው። እዚያ ቦታ ላይ ከደረስን በኋላ የሚያስፈልገውን እርምጃ ብንመለከት አንድ ሰው ለዚያን ያህል ጊዜ እነኝህን ከፍተኛ የመረበሽ ምልክቶች እያሳየ ከቆየ በሕክምናውም በቤት ውስጥም ሊረዳ የሚችልባቸውን መንገዶች፣ ቤተሰቦች ስለ በሽታው ወይም ስለ ችግሩ መረዳት እና አያያዛቸውንም በተመለከተ። እሺ፣ አመሰግናለሁ ሉላ። ሕክምናው መጀመሪያ ላይ በጣም መንቀሳቀስ፣ መብላት፣ መጠጣት፣ መተኛት የማይችልበት ጊዜ መድኃኒት ሊያስፈልግ ይችላል። ስነልቦናዊ ልቦናዊ ዘዴዎች አሉ። ለምሳሌ አክል ሰቆቃውን በማየት ከፍተኛ የመረበሽ ሁኔታ ውስጥ በሚኖርበት ጊዜ ግራውንዲንግ ወይም አንከሪንግ ማለትም ግለሰቡን የሚያረጋጋ ነገሮች ለምሳሌ አክል ይሄ ሜዲቴሽን እንደ ጸሎት አይነት ቶሎ ቶሎ የሚተነፍስ ከሆነ ግለሰቡ ቀስ ብሎ እንዲተነፍስ በማድረግ በጥናት የተመሰረተ የተለያየ ቴክኒኮች አሉ። ለምሳሌ ዶክተር ራስ ሃይረስ ሲባሉ ኦስትራሊያ ያሉ አንከሪንግ አንድ ፕሮግራም ሁለት ደቂቃ፣ ሶስት ደቂቃ፣ አምስት ደቂቃ እስከ አስራ አንድ ደቂቃ ድረስ በድምፅ ተቀረጸ አለ። እሱ ነው ያዳምጣል እና ዌብሳይታቸውም ላይ አለ። ምናልባት ለተመልካቾች ያንን ዌብሳይት ክፍት ነው ለሁሉ ሰው በነጻ አለ። ይህንን ዘዴ የደቡብ ሱዳን ስደተኞች ላይ፣ የሶሪያ ስደተኞች ላይ የእሳቸውን ዘዴ የዓለም ጤና ድርጅት ተጠቅሞበታል፣ ስራ ላይ አውሎታል። ሰዎችን ከዚህ ከከፍተኛ ሰቆቃ ስሜት ለማረጋጋት አንዱ እሱ እንግዲህ ስነ ልቡናዊ አካሄድ እሱ ነው። ፕሮፌሰር ዮናስ እስካሁን የተወያየ ነው እንግዲህ በአብላጫው ሰዎች በጭካኔ የተገደሉባቸውን ዜናዎች በመከታተል በማህበራዊ ትስስር ገጾች የነኝህን የክፉ ድርጊቶች የሚያሳዩ ምስሎችን በማየት አደጋው በተፈጸመ ጊዜ በስፍራው የሌለ ሰው ሊደርስበት የሚችለውን የአእምሮ ጤና ሁከት ነው እየተመለከት ነው። በአንጻሩ ከጥቃቱ የተረፉ የተፈጸመውን ግፍ በአይናቸው የመሰከሩ በስፍራው የነበሩ አንዳንዶቹ በሕይወት ቢተርፉም አካላዊ ጉዳትም ደርሶባቸው ሊሆን ይችላል። ባለፈው ሳምንት የአሜሪካ ድምፅ ዘጋቢ በሕይወት የተረፉ ወገኖች በተጠለሉባቸው አካባቢዎች ስላሉበት ሁኔታ ባነጋገረችበት ወቅት ሲመልሱ ወላጆቻቸውን ያጡ ጨቅላ ሕፃናት ጭምር መኖራቸውን፣ አንዳንዶቹም የአእምሮ መረበሽ ምልክቶችን በእርሳቸው እይታ ከወዲሁ ማሳየታቸውን፣ ብቻቸውን የሚነጋገሩ ጭምር መኖራቸውን ብቻቸውን የሚነጋገሩ ሁሉ መኖራቸውን በሚያሳዝን ስሜት ነበረ ሲገልጹ የነበሩት ልጆቻቸውን እና የልጅ ልጆቻቸውን ቤተሰባቸውን ያጡ ወላጅ ናቸው። ራሳቸው እኚህ አባት የገለጹበትን ሁኔታ ለተመለከተ ጉዳቱ ገና ድሮ መጀመሩን መረዳት ይቻላልና፣ በጉዳቱ ውስጥ ያለፉ በአይን የመሰከሩትስ እነኚህ ዋነኞቹ የጉዳቱ ሰለባዎች ናቸውና እነሱ ላይ የሚደርሰው ችግር ምንድን ነው? እንዴትስ ነው የሚረዱት? ይሄ እንግዲህ የሕክምናው ዋናው መሰረታዊ መርሁ በእንግሊዝኛ ቋንቋ ባዮሳይኮሶሻል ሞዴል ማለትም ባዮሎጂካል የሚባለው በመድኃኒት አስፈላጊ ሲሆን ለምሳሌ በመጠን ያለፈ በጣም ሰቆቃ ውስጥ ያለፈውን ግለሰብ መድኃኒት መስጠት ሊያስፈልግ ይችላል። ስነ ልቦናዊው እዛው ቦታ በተለይ እንደዚህ በመጀመሪያ አንድ ወር ይሄ ዲብሪፊንግ ማለትም ባለሙያዎች ሄደው ሰቆቃ የደረሰባቸውን ሰዎች በማነጋገር ይሄን ሰቆቃ ለብዙ ጊዜ እንዳይቆይ ለመከላከል፣ ፒቲኤስዲውን ለመከላከል ሊጠቅም ይችላል። ግለሰቦች ለማረጋጋት ይጠቅማል እና ይሄ በስነ ልቦናዊ አንጻር ነው። ሌላው እንግዲህ ሶሻል ኤንድ ካልቸራል የሚል የሚጨምሩበት አለ እና ሶሻሉ እንግዲህ ህብረተሰባዊ እና ባህላዊ ህዝቡ ባህል እና ይሄ በተለያየ ደረጃ የቤተሰብ አባላት፣ የአካባቢው ህብረተሰብ፣ ጎረቤቱም፣ አስተዳደር ውስጥ ያሉትም፣ የሃይማኖት መሪዎች በተለያየ ደረጃ ቀበሌ አንስቶ እስከ ከፍተኛ መሪዎች ድረስ በሀገር አቀፍ ደረጃ የሃይማኖት የአስተዳደር በተለያየ ደረጃ ያሉት በአንድ ላይ ተቀናጅተው እንግዲህ በአንድ ላይ ተናበው አሁን ዘመን ቋንቋ ለዛ ነው የሚባለው መሰለኝ እና አንድ ላይ ተናበው የሚያደርጉት እሱ እንግዲህ ሶሻል ፓርት ነው እንግዲህ። እና ካልቸራሉ በእርግጥ የኛ ባህል ጥሩነቱ ነቱ ማጽናናት፣ ሰው ከፍተኛ ሰቆቃና ቀን ሀዘን ውስጥ ሲገባ ሄዶ ማጽናናት ባህላችን ነው። ያንን ሴት መጠቀም ይኖርብናል በእንደዚህ አይነት ጊዜ እና ሰዎቹን ሄዶ በማጽናናት ማበረታታት፣ ይህ ባፈር ለማድረግ ነገሩን ለመከላከል፣ ስቆቃውን ለመመከት ከስነልቦና አንጻር ይጠቅማቸዋል እና ይሄ ሳይንስ ኦፍ ዩኒቲ የመተባበር አለንላችሁ አይዟችሁ ማለቱ ተቆቀ፣ የደረሰባቸውን የዚህ የፒቲኤስዲ የሚባለውን በኋላ ብዙዎቹ ላይ ክሮኒክ እንግዲህ ከመቶ ውስጥ እስከ ሰባት በመቶ ከስነ ልቦና አንጻር የከፋ ችግር ሊቆይባቸው ይችላል ብለን ነው የምንገምተው። እንግዲህ በስነ ጽሁፍ ሊሆን አሁን ይችላል። ኢትዮጵያ ውስጥ ግን አትሊት በፈረንጅ ሀገር እንደሱ ነው። እና ያ እንዳይመጣ ይሄ የህብረተሰብ ድጋፍ ማጽናናት ትልቅ ሚና አለው፣ የሚናቅ አይደለም። እና በባህላችንን መጠቀም ይቻላል። ፕሮፌሰር ዮናስ እንዳለ ገዳና አመሰግናለሁ። አድማጮች ፕሮፌሰር ዮናስ እንዲህ ያለው ተደጋጋሚ የግፍ ግድያ፣ አሰቃቂ ጥቃት በአንዳንዶች ላይ በተደጋጋሚ በመሰማቱና በመታየቱ ብቻ እንደ መለማመድ የመሰለ አሰቃቂ ጥቃትና ግድያም ቀላል ሆኖ የሚታይበትን ሁኔታ የአእምሮ ሕክምናው ዓለም እንዴት ይመለከተዋል የሚለውን ጨምሮ ከስነ ልቦና ባለሙያዎችና የማህበረሰብ ሳይንስ ባለሙያዎች እንዲመለከቷቸው የሚታሰቡ የገዳዩን ስነልቦና በኔስ ካልደረሰ ወይም ከሌላ ሰው ሌላ አካባቢ ሌላ ዘውግ የሚመለከት ከሆነ ቀለል አድርጎ የማየትና ተቀብሎ በሩቅም በቅርብም ያንድ ሁኔታ አብሮ የሚኖርና የሚያኖር ግለሰብ ስነ ልቦና ምንድን ነው የሚሉትን የመሳሰሉት በተከታታይ ፕሮግራሞቻችን ይቀርባሉ። ለአሁኑ ፕሮፌሰር ዮናስን አመሰግናለሁ። አድማጮች፣ አሁን ሳምንታዊ ስፖርት ነው የሚቀርበው። ቀዳሚው በትላንትና እለት በዚህ ዋሽንግተን ዲሲ ላይ የተጀመረው 39ኛው የዩናይት ስቴትሱ የኢትዮጵያውያን የስፖርት ማህበር ዝግጅት ነው። ሀብታሙ ስዩም ተከታትሎታል። Thank you ከሰላሳ የሚበልጡ ከሁሉም የዩናይትድ ስቴትስ ግዛቶች እንዲሁም ከካናዳ የመጡ ትውልደ ኢትዮጵያን ቡድኖች በስፖርት ደንብ የሚፎካከሩበት የኢትዮጵያ ስፖርት ፌዴሬሽን በአሜሪካ ፌስቲቫል በትናንትናው ዕለት ተጀምሯል። በሃይማኖት አባቶች ቡራኬና መልእክት የተጀመረው ዝግጅቱ ኢትዮጵያ ውስጥ ህይወታቸውን በግፍ ላጡ ዜጎች የህሊና ጸሎት አፍታም ወስደዋል። የቀድሞው የኦሜድላና የኢትዮጵያ ብሔራዊ ቡድን ተጫዋች ክብሮም ተወልደ መድህን እንዲሁም የቀድሞው የአሜሪካ ድምፅ ጋዜጠኛ አዲሱ አበበ የክብር እንግዶች የሆኑበት መርሃ ግብሩ ሌሎች ከኢትዮጵያ የመጡ እንግዶችንም አስተናግደዋል። ትናንት በነበሩ ጨዋታዎች የፊኒክስ ቡድን የሳንዲያጎ ቡድንን ሁለት ለአንድ አሸንፈዋል። የሳን ፍራንሲስኮ ግዛት ትውልድ ኢትዮጵያውያንን የወከለው ቡድን ከካናዳ ቶሮንቶ አቻው ቡድን ጋር ሁለት ለሁለት አቻ ወጥቷል። የሚኔሶታ ቡድን ቺካጎን፣ ሲያትል ባሮ ፖርትላንድን በተመሳሳይ ሁለት ለባዶ አሸንፈዋል። ሳንሆዜ ዲሲስታርን፣ ሴንት ማይክል ሜሪላንድን በተመሳሳይ አንድ ለባዶ አሸንፈዋል። የኒውዮርኩ ግዛት ቡድን ከሎስ አንጀለስ ቡድን አንድ ለአንድ ተለይተዋል። ዝግጅቱ ከስፖርት አውድማነት ባለፈ የተጠፋፉ ትውልደ ኢትዮጵያውያን የሚገናኝ የሚገኙበት የንግድ፣ የበጎ አድራጎት፣ የቴክኖሎጂና የፈጠራ ባለሙያዎች ስራዎቻቸውን የሚያስተዋውቅበት ነው። በዚያ ካገኘናቸው የፈጠራ ባለሙያዎች መካከል አንዱ ከአጋሮቹ ጋር በመሆን ንባብ ለሕጻናት በድምፅ የሚያስተምር መጽሐፍ ያቀረበው ጥላሁን አለማየሁ ነው። በእኛ ኮሚኒቲ ውስጥ ያለውን ችግር ምንድን ነው ብለን ስናይ ልጆች የሀገራቸውን ቋንቋ፣ ባህል፣ ታሪክ የሚረዱበት የሆነ ነገር እያጫወተ የሚማሩበት ነገር ለምን አንፈጥርም ብለን አስበን የፈጠርነው ነገር ነው። ልጆችን እየገነባ ቋንቋዎች፣ ቋንቋ ብቻ አይደለም። እኛ አሁን አማርኛ ላይ ተነሳን እንጂ አማርኛ ላይ የሚቆም አይደለም። አገራችን በጣም ብዙ ቋንቋዎች አሏት። እነሱ ቋንቋዎች ላይ ሁሉ እንሰራለን። ለአምሮት ዳኛቸው ደግሞ የኢትዮጵያውያን የተፈጥሮ ውበት መጠበቂያ እውቀትን በዘመናዊ አሰራር ደግፎ ያቀረበው አፋር ላግዠሪ ሄር ኬር መስራች ናት። በጣም ወዝ ያለው ኢቭን በረሃማ ቦታም ቢሆን ጸጉራቸው አሪፍ ይዘት አለውና ያንን ሪዘንብል ለማድረግ ማድረግና ደግሞ ያው የኢትዮጵያ ሉሲ ምናም ከአፋር ስለሆነ የተገኘችው ከኛ የሆነ የሆነ አውተንቲክ የሆነ ነገር ስለ ሀገሬ እንዲኖረው ስለፈለኩ ነው። አፋሪያልኩት የኮቪድ-19 ወረርሽኝ ከተከሰተ ወዲህ ሲደረግ የመጀመሪያ የሆነው የዘንድሮው የኢትዮጵያውያን የስፖርት ፌዴሬሽን በሰሜን አሜሪካ ዓመታዊ መርሃ ግብር ብዙ ኢትዮጵያውያን ዳግም የሚገናኙበት መድረክነቱን የአብሮነት መታወሻ አውድማነቱን አስጠብቀው በመጪው ቅዳሜ ይጠናቀቃል ተብሎ ይጠበቃል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ሀብታሙን አመሰግናለሁ። አድማጮች ዝግጅቱ ቀጣይ እንደመሆኑ ሰሞኑንም ተከታታይ ዘገባዎች ይኖሩናል። ታዲያ አሁን ሳምንታዊው መደበኛ ስፖርት ነው የሚቀርበው። ኬኔዲ አባተ ከአዲስ አበባ። የአዲስ አበባ ከተማ ከፕሪሚየር ሊግ መውረድ በማነጋገር ላይ ነው። ለሻምፒዮንነትና ከሊጉ ላለመውረድ ከፍተኛ ፉክክር በተደረገበት በዘንድሮው ቤትኪንግ የኢትዮጵያ ፕሪምየር ሊግ የዋንጫው አሸናፊና ሶስተኛው ወራጅ ቡድን በመጨረሻው ጨዋታ መለየታቸው ይታወቃል። ሊጉ በቅዱስ ጊዮርጊስ የበላይነት ሲጠናቀቅ፣ ከጊዮርጊስ ጋር በነበረው የመጨረሻ ጨዋታ የተሸነፈው አዲስ አበባ ከተማ ሰበታ ከተማንና ጅማ አባጅፋርን ተከትሎ ሶስተኛው ወራጅ ክለብ ሆኗል። 32 ነጥብ ያለው አዲስ አበባ በሊጉ ለመቆየት ማሸነፍ አሊያም ከፋሲል ከነማ ጋር የተጫወተው ድሬዳዋ ከተማ መሸነፍ ነበረ ተገኝተበት ይሁንና፣ ፋሲልን ሶስት ለሁለት በሆነ ውጤት ያሸነፈው ድሬዳዋ በሊጉ ለመቆየት በመጨረሻው ጨዋታ የነበረውን ብቸኛ እድል ተጠቅሞ ተርፏል። ፋሲል እስከ ሰባ ሰባተኛው ደቂቃ ሁለት ለባዶ ሲመራ ቢቆይም ድሬዳዋ ከተማ በሰባ ሰባተኛው በሰማኒያ አምስተኛው ና በሰማኒያ ስምንተኛው ደቂቃ ባስቆጠራቸው ግቦች አሸንፎ በሊጉ መቆየት ችሏል። ይህን ተከትሎ ፋሲል ከነማ ከድሬዳዋ ከተማ ጋር ያደረገውን ጨዋታ ከአቅም በታች ነው ያደረገው በማለት አዲስ አበባ ከተማ ቅሬታውን ለአወዳዳሪው አካል በደብዳቤ አቅርበዋል። አወዳዳሪው የሊግ ካምፓኒ በፊልም መረጃ በተደገፈ ምርመራ ተገቢውን ውሳኔ እንዲሰጥ ሲልም ጠይቋል። የፋሲል በድሬዳዋ መሸነፍ የበርካታ የስፖርት መገናኛ ብዙሀንም መነጋገሪያ አጀንዳ ሆኖ ሰንብቷል። ይሁን እንጂ ፋሲል ከአቅም በታች አለመጫወቱን በመግለጽ የሚቀርብበትን ውንጀላ አጣጥሏል። በዚህ ጉዳይ ላይ ከኢትዮጵያ እግር ኳስ ፌዴሬሽን መረጃ ለማግኘት ለፌዴሬሽኑ ዋና ጸሐፊ አቶ ባህሩ ጥላውን ስልክ ደውለን ባለመነሳቱ ሊሳካልን አልቻለም። ይሁን እንጂ ከሊግ ካምፓኒው የሚመጡ ሪፖርቶችን መሰረት በማድረግ የኢትዮጵያ እግር ኳስ ፌዴሬሽንም በጉዳዩ ላይ ምርመራ እንደሚያደርግ መግለጹን የስፖርት መገናኛ ብዙሃን መረጃ ያመለክታል። የ2023 የአፍሪካ ዋንጫ በአየር ሁኔታ ስጋት ምክንያት ወደ 2024 ተዛውሯል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ፕሬዚደንት ፓትሪስ ሞቶሴፔ እሁድ ዕለት በሞሮኮ ራባት እንደተናገሩት በኮትዲቫር እንደ ጎርጎሮሳውያኑ በ2023 ለማካሄድ ታቅዶ የነበረው ቀጣዩ የአፍሪካ ዋንጫ በ2024 እንዲካሄድ ተወስኗል። ውድድሩ ከሰኔ እስከ ሐምሌ 2023 ሊካሄድ የነበረ ቢሆንም ይህ ወቅት በኮትዲቫር ከፍተኛ ዝናብ የሚጥልበት ነው። በመሆኑም ኃላፊነቱን ልንወስድ አንችልም ብለዋል ደቡብ አፍሪካዊው የካፍ ፕሬዝደንት። በዚህም ምክንያት የአፍሪካ ዋንጫ ውድድር በጥርና በየካቲት ወር ይካሄዳል ነው የተባለው። የዩክሬን ፕሬዝደንት ዘለንስኪ ሩሲያና ቤላሩስ ከስፖርቱ ዓለም መገለላቸውን አደነቁ። ፕሬዝደንት ቮሎዲሚር ዘለንስኪ ከዓለም አቀፉ የኦሎምፒክ ኮሚቴ ፕሬዝደንት ቶማስ ባች ጋር በኬቭ ፊት ለፊት በተገናኙበት ወቅት ባደረጉት ንግግር ኮሚቴው ሩሲያና ቤላሩስን ለማገድ የማያወላውል አቋም መውሰዱን በማድነቅ ለዚህም ምስጋናቸውን አቅርበዋል። የዩክሬን ብሔራዊ ኦሎምፒክ ኮሚቴ ፕሬዝደንት ሰርጌ ቡብካ በተገኙበት በዚህ ስብሰባ ላይ ሩሲያ በዩክሬን ላይ የፈጸመችው ወረራ የሀገሪቱን ስፖርት እንዳ ዳከመው ዘለንስኪ ለባች ተናግረዋል። ከመቶ ሺህ የሚበልጡ የዩክሬን አትሌቶች የስልጠና እድል የላቸውም ሲሉም አክለዋል። በመቶዎች የሚቆጠሩ የስፖርት ማዘውተሪያዎች ወድመዋል ያሉት ዘለንስኪ በርካታ የዩክሬን አትሌቶች የሀገራቸውን ጦር በመቀላቀል ሀገሪቱን በመከላከል ላይ ይገኛሉ ነውም ያሉት እስካሁን ድረስ 89 አትሌቶችና አሰልጣኞች በጦርነቱ ሕይወታቸውን ያጡ ሲሆን 13 የሚሆኑት ደግሞ በሩሲያ ተይዘው በግዞት እንደሚገኙ ዘለንስኪ ተናግረዋል። ሩሲያ የዩክሬንን ሕዝብ ለማጥፋትና ሌሎች የአውሮፓ ሀገራትን ለማንበርከክ እየሞከረች ሳለ ተወካዮቿ በዓለም የስፖርት ማህበረሰብ ውስጥ ምንም ቦታ ሊኖራቸው አይገባም በማለት በሩሲያ ላይ የተወሰደውን እርምጃም አድንቀዋል። ባች በበኩላቸው በሩሲያና በቤላሩስ ላይ የተጣለው እገዳ እንደሚቀጥል ለዩክሬን ፕሬዝደንት አረጋግጠዋል። ሩሲያና ዩክሬን በዓለም አቀፉ ኦሎምፒክ ኮሚቴ፣ በፊፋና በሌሎችም በርካታ የስፖርት አካላት ከሚዘጋጁ የተለያዩ ስፖርታዊ ውድድሮች መታገዳቸው ይታወሳል። ከ20 ዓመት በታች የዓለም ዋንጫ ማጣሪያ ጨዋታ ላይ በኮስታሪካና በዩኤስ ቡድኖች መካከል በተፈጠረ ግጭት ምክንያት ዘጠኝ የኮስታሪካ ተጫዋቾች ተቀጡ። በሆንዱራስ ሲካሄድ የነበረው የሰሜን መካከለኛው አሜሪካና የካሪቢያን ማህበረሰብ እግር ኳስ ኮንፌዴሬሽን ከ20 ዓመት በታች ሻምፒዮና ላይ ባለፈው ሳምንት ዩናይትድ ስቴትስ ኮስታሪካን ሁለት ለዜሮ ካሸነፈች በኋላ የተፈጠረ ግጭት ዘጠኝ የኮስታሪካና አንድ የዩናይትድ ስቴትስ ተጫዋቾችን እገዳ አስከትሏል። ለኮንካካፍ ከ20 ያለበታች ዋንጫ የግማሽ ፍጻሜና ኢንዶኔዥያ ለምታስተናግደው ለ2023ቱ የፊፋ ከ20 ዓመት በታች የዓለም ዋንጫ ለማለፍ በሁለቱ ሀገራት መካከል የተደረገው ጨዋታ ፍትጊያ የበዛበት ሲሆን ጨዋታው በዩኤስ አሸናፊነት ተጠናቋል። የፍጹም ቅጣት ምት የሳቱት ኮስታሪካዎች ከጨዋታው በኋላ ብስጭታቸውን እየገለጹ የጅምላ ግጭት እንዲፈጠር አድርገዋል በሚል ኮንፌዴሬሽኑ ዘጠኝ የኮስታሪካ ተጫዋቾችን በአመጽና ስፖርታዊ ጨዋነት የጎደለው ድርጊት በመፈጸም ከሶስት እስከ ስድስት ጨዋታ እገዳ ሲጥልባቸው አንድ የዩኤስ ተጫዋችም እገዳ ተጥሎበታል። እገዳው የተጣለባቸው ተጫዋቾች ከ20 ዓመት በታችም ይሁን ከዚያ በላይ ለብሔራዊ ቡድን በሚያደርጓቸው ጨዋታዎች ቅጣታቸውን ይወጣሉ። በውድድሩ ለፍጻሜ ያለፉት ዩናይትድ ስቴትስ እና ዶሚኒካ ሪፐብሊክ ትናንት ጨዋታቸውን ያደረጉ ሲሆን ዩናይትድ ስቴትስ ስድስት ለዜሮ በሆነ ሰፊ ልዩነት በማሸነፍ ለሶስተኛ ተከታታይ ጊዜ የኮንካካፍ ከ20 ዓመት በታች ሻምፒዮን ሆናለች። ከነዲ አባትን አመሰግናለሁ። ክቡራትና ክቡራን አድማጮች ለምሽቱ የያዝነውን በዚሁ አጠናቅቅን። አስተናጋጃችሁ አሉላ ከበደ ከአቀናባሪው ኤልያስ አስመረ እና ከተቀሩት ባልደረቦቻችን ጋር በዚሁ ተሰናበትን። ነገ ምሽት እንመልሳለን። በእኔ በኩል ሰላም፣ ደህና አደሩ Thank